ሰላም ጤና ስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አምሽታችኋል? የእሮብ ምሽት ህዳር 14 2015 ዓ ም የጋቢና ቪኦኤ መሰናዶ ከአሁን ሰዓት ጀምሮ ከአሜሪካ ድምፅ ስቱዲዮ ዋሽንግተን ዲሲ ወደ እናንተ መድረሱን ይቀጥላል። ለምሽቱ ከያዝናቸው ዘገባዎች ውስጥ ጥቂቶቹን እናስታውቃችሁ። ሀብትን ባቋራጭ፣ ትምህርትን ባቋራጭ፣ እውቀትን ባቋራጭ ይገኛል ተብሎ የሚታሰበው ነገር ካልቆመ እንደ አገር የተማን ሄድን ነው። ሰላሳ አንደኛው የትምህርት ሚኒስቴር ጉባኤ ሰሞኑን ተካሂዷል። በዚህ ዙሪያ ዘገባ ይኖረናል። ስፖርትና ሌሎች መሰናዳዎችን የሚዘነው በምሽቱ ወደ እናንተ የምንደርሰው ኤደን ገረመው፣ መርሃ ግብሩን እየመራው ኤልያስ አስማረ፣ በምስልና ድምፅ ምህንድስናው ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች፣ ዘጋቢዎችና እንዲሁም ደግሞ አዘጋጆች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ከሰሞኑ ሰላሳ አንደኛው የትምህርት ሚኒስቴር ጉባኤ ተካሂዷል። በትምህርት ዘርፍ ውስጥ ያሉ ችግሮችና መፍትሄዎቻቸው የተወሰኑበት ይህ ጉባኤ የተካሄደው በሐዋሳ ከተማ ነበር። ዮናታን ዘብዴዎስ ጉባኤውን ተከታትለው ያሰራዳው ዘገባ ቀጥሎ ይቀርባል። ፕሮፌሰር ብርሃኑ ነጋ የኢትዮጵያ የትምህርት ጥራት በአሳሳቢ ሁኔታ ውስጥ ይገኛል ነው የሚሉትም። ይህን የተናገሩት ላለፉት ሶስት ቀናት በሐዋሳ ዩኒቨርሲቲ በተካሄደ 31ኛው የትምህርት ሚኒስቴር ጉባኤ ላይ በተገኙበት ወቅት ለጋዜጠኞች በሰጡት ማብራሪያ ሲሆን የትምህርት ውድቀት ለማከም አራት አብይ ጉዳዮች ተለይቷል ነው ያሉት። አንደኛው የመምህራን የሙያ ብቃት ማሳደግ ሲሆን ሁለተኛው በትምህርት ዘርፍ አለ የሞራል ውድቀትና ስብራት መጠገን መሆኑን ተናግሯል። በአጠቃላይ የደረሰብን የሞራል ውድቀትና የሞራል ስብራት ነው። በትምህርት ዘርፉ ዘንድ ተማሪዎች በአቋራጭ በኩረጃ ወይም ፈተና በመስረቅ ወይም በምን እውቀት ሳይዙ ትምህርት ሳይማሩ ማለፍ የሚቻልበት እውቀት ሳይማሩ ዲግሪ ይዘዋል የሚባልበት ሰርቲፊኬት ይዘዋል የሚባልበት ያንን ሰርቲፊኬት ደግሞ ይዘው በተለይ ይንኛው ተመልሰው እዛ ትምህርት ዘርፍ ውስጥ በሚገቡበት ጊዜ ሊሆን የሚችለውን ነገር የሚታወቅ ነው። ይሄ ደግሞ በትምህርት ዘርፉ ብቻ ሳይሆን በአጠቃላይ በሀገር ደረጃ ሀብትን ባቋራጭ፣ ትምህርትን ባቋራጭ እውቀትን በአቋራጭ ይገኛል ተብሎ የሚታሰበው ነገር ካልቆመ እንደ አገር የተማን ሄድ። ከዚህ በተጨማሪ ተበላሽቷል ያሉትን የትምህርት ጥራት ለማስተካከል ትኩረት ከተደረገባቸው ጉዳዮች ውስጥ ፖለቲካና ትምህርትን መለየት እንዲሁም ከፍተኛ ትምህርት ተቋማትን ጨምሮ በአካባቢያዊነት የተጠለፉትን ትምህርት ተቋማትን ነጻ ማድረግ ነው ብሏል። ፕሬዚዳንቶችና መሪዎቻቸው ብቃታቸው ሳይመዘን በብሔርና የአካባቢው ተዋጽኦ የሚሾሙባቸው ዩኒቨርሲቲዎች ባሉበት የትምህርት ስርዓት እንዴት ይስተካከላል? ስል ቪኦኤ ላነሳላቸው ጥያቄ ፕሮፌሰር ብርሃኑ ትምህርት ተቋማትን በተለይም ከፍተኛ ትምህርት ተቋማትን ከፖለቲካ እንጥላቸው ስንል ሰዎች በሜሪታቸው በችሎታቸው፣ በክህሎታቸው የሚያስተምሩበት የሚማሩበት ዩኒቨርሲቲ አስተዳደሩን የሚይዙበት ሁኔታ መፍጠር ማለት ነው። እንዳልከው፣ የውድድር ስርዓት ተጀምሮ ነበር። አንዱ አንዱ አንዱ ወይ በትልቁ ይዘን እየተንቀሳቀስን ያለ ነው። ትምህርትን ከፖለቲካ ብቻ ሳይሆን ከአካባቢዊነትን መለየት አለብን። የዩኒቨርሲቲ ፕሬዚዳንት ለመሆን ቅድም እንዳልከው የዲላ ዩኒቨርሲቲ ፕሬዚዳንት ለመሆን የዲላ ልጅ መሆን ካለብህ ዜን ሜሪት አይደለም። ጥያቄው የት አካባቢ ልጅ ነህ። አንድ ዩኒቨርሲቲ የለንም በአሁኑ ጊዜ የአካባቢው ሰው ፕሬዚዳንት ያልሆነበት። ይሄ ደግሞ በምንም አይነት በእኩል ውድድር የተገኘ ነው ብሎ ለመናገር አይቻልም። ይህም ሁላችንም እናውቋለን። በየዩኒቨርሲቲ ሄደን ተነጋግረንበታል። ሶ በዚህም ምክንያት አሁን ኦቶኖሚ ሲመጣ ለሁሉም ዩኒቨርሲቲዎች የላክ ነው ደብዳቤ። ያለ ኦቶኖሚ በሚመጣ ጊዜ በዓለም አቀፍ ደረጃ ውድድር ተደርጎ የሚቀጠርባቸው ዩኒቨርሲቲዎች እንጂ በሌላ መንገድ በምንም መንገድ የዩኒቨርሲቲ አስተዳደር እንትን አይደረግም ብለናል። ቪኦኤ ያነጋገራቸው የአዲስ አበባ ዩኒቨርሲቲ ፕሬዝዳንት ፕሮፌሰር ጣሰው ወልደሃና አዲሱን የትምህርት ፍኖተ ካርታ በመንደፍ ጭምር የትምህርት ጥራት እንዲረጋገጥ ዩኒቨርሲቲው ጥረት ያደረገ መሆኑን ተናግሯል። ቅድመ ምረቃ ትምህርትን ከሶስት ዓመት ወደ አራት ዓመት እንዲሆን በማድረግ ቤዚክ የምንላቸው ኮርሶች ድሮ እንደነ ሂስትሪ፣ ጂኦግራፊ እና በጣም የተማሪዎችን ጭንቅላት ሊቀርጹ የሚችሉ በመጀመሪያ ዓመት እንዲሰጥ በማድረግ ይኸውና ሶስት ዓመት ጨርሶ አራተኛ ዓመት ደርሰዋል። ዘንድሮ ያንን ያጠናቀቁ ተማሪዎች በሚቀጥለው ዓመት ይመረቃሉ ነው። እና እነዚህ ተማሪዎችም ሲወጡ ምን ያህል ካሪክለሙን በሙሉ ጨብጠው ወጥተዋል የሚለውን ለማረጋገጥ የመውጫ ፈተና ለመስጠት በዝግጅት ላይ ይገኛል። ይሄ ትምህርት ጥራትን ለማሻሻል የተደረገ ትልቅ አዎንታዊ የሆነ እርምጃ ነው። የቦንጋ ዩኒቨርሲቲ ፕሬዝዳንት ዶክተር ጴጥሮስ ወልደጊዮርጊስ በበኩላቸው ተቋማቸው ክህሎትና እውቀታቸውን መሰረት ያደረገ ስርዓት በመከተል ትምህርት ሚኒስቴር ለማምጣት የሚፈልገውን የትምህርት ጥራት እንደሚደግፍ ተናግሯል። በእውነት በዩኒቨርሲቲ ዴፊኒሽን ዩኒቨርሳል ነን ዓለም አቀፋዊ ነን ብለን የምናስብ ከሆነ ከዚህ ልክፍት መውጣት አማራጭ የሌለው ግዴታ ነው። አካባቢ ላይም ጎበዝ የሆነ ተቋሙን የሚጠቅም አካባቢውን የሚጠቅም አገሩን የሚጠቅም መቀመጥ አለበት ከሌላ ቦታ መጥቶ መቀመጥ መቻል አለበት። እንደ ኢትዮጵያ ውስጥ ከጀርመን መጥቶ ፕሬዚዳንቶች ሆነዋል። ከኮሪያ መጥቶ ፕሬዚዳንት ሆነዋል። የ12ኛ ክፍል ተማሪዎችን በከፍተኛ ትምህርት ተቋማት መፈተን፣ የተመራቂ ተማሪዎችን የመውጫ ፈተና ማዘጋጀት፣ ዩኒቨርስቲዎችን ራስ ገዝ ማድረግ፣ የመንግስት ትምህርት ቤቶችን መደረጃ ማሻሻል፣ ልዩ አዳሪ ትምህርት ቤቶችን መገንባትና የግል ትምህርት ቤቶች አነስተኛ ገቢ ያላቸውን ቤተሰብ ጎበዝ ልጆችን አወዳድረው በነፃ እንዲያስተምሩ ማድረግ የተጀመሩ የትምህርት ጥራት ማስጠበቂያ ስራዎች መሆናቸውም ተገልጧል። የትምህርት ጥራት የሚረጋገጠው ግን በእነዚህ ብቻ እንዳልሆነ ብዙ መከራከር ሀሳቦች ይቀርባሉ። ፕሮፌሰር ጣሰው ወልደሃና ይህንን ብሏል። የማዋልያ ህጻናት ጀምሮ አንደኛ ደረጃ፣ ሁለተኛ ደረጃ ላይ በተግባር ለማዋል እንቅስቃሴ ጀምረዋል። አብረው የጀመሩት ጥራ ነው። እንደ እኔ ወደ ዩኒቨርሲቲ ስላተኮርኩ እንጂ ጀምረዋል። ለምሳሌ አሁን የቅድመ መደበኛ ትምህርት ቤት ድሮ ለግል ሴክተሩ የተተወ ነበረ እና የሀብታም ልጆች ብቻ የሚማሩበት የድሃ ልጆች የቅድመ መደበኛ ትምህርት አክሰስ አልነበራቸውም። እርግጥ የተወሰነ ዜሮ ክላስ የሚል ነበር። ዘንድሮ አሁን ግን ቢያንስ ህጻናት፣ ማንኛውም ህጻናት በመንግስትም ሆነ በግል ትምህርት ቤት ሁለት ዓመት የቅድመ መደበኛ ትምህርት ቤት ያገኛል። ለዚህም መንግስት ከፍተኛ ድጋፍ ያደርጋል። ይሄ ትልቅ ለትምህርት ጣት ትልቅ አዎንታ ያለው ነው። የትምህርት ሚኒስቴሩም ፕሮፌሰር ብርሃኑ ነጋ ሲያክሉ የኢትዮጵያን ትምህርት ከገባበት ፈተና ማውጣት የተማሪዎችን ህይወት የማሻሻል ጥያቄ ብቻ ሳይሆን የሀገሪቱን የህሉና ጥያቄ መመለስ ነው ይላሉም። ሌላው ህይወታችንን የሚወስንልን ሁኔታ ውስጥ ነው የምንገባ ወይንስ የራሳችንን እጣፈንታ የምንወስን አገር ነው የምንሆነው የሚለው ጥያቄ ነው ባላንስ ላይ ያለው። ያንን ለማድረግ ልጆቻችንን የምናስተምረው ትምህርት ለዛ የሚያበቃቸው የኢትዮጵያን የወደፊት ህልውና አስጠብቀው መሄድ የሚችሉ ልጆች የማድረግ ሰፊ የጋራ ኃላፊነት ነው ያለብን። በኮቪድ-19ና በአገሪቱ የፖለቲካ ሁኔታ ተነሳም ከአራት ዓመታት በኋላ ለመጀመሪያ ጊዜ በተደረገው 31ኛው የትምህርት ጉባኤም የ2014 ዓ ም የፈተና አሰጣጥ በትምህርት ስርዓቱ ላይ ያለውን የጥራት ችግር ለመፍታት ልምድ የተወሰደበትና የሚያጋጥሙ ፈተናዎችን ወደ አቅም ለመቀየር እድል የፈጠረ እንደነበረም ተገምግመዋል። በእነዚህ ዓመታት የትምህርት ማሻሻያ ስራዎች ቢሰሩም በሰሜኑ ጦርነትና በፖለቲካ ቀውስ ምክንያት ትምህርታቸውን መማር ያልቻሉ በ10 ሺዎች የሚቆጠሩ ተማሪዎችና 1335 ትምህርት ቤቶች መውደማቸው በጉባኤው ላይ የተመላከተ ሲሆን የተሻለ ትምህርት ቤቶችን በቦታቸው ለመገንባት እንቅስቃሴ መጀመሩን ትምህርት ሚኒስትሩ ተናግሯል። በአሁኑ ወቅት ከቅድመ አንደኛ ክፍል አንስቶ በኢትዮጵያም ከ34 ሚሊዮን በላይ ተማሪዎች ትምህርታቸውን በመከታተል ላይ መሆናቸው ተገልጧል። የአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም። ፍቱን ጌታቸው መኖሪያዋን በዩናይትድ ስቴትስ ቨርጂኒያ ግዛት ያደረገች የሥነ ጥበብ ባለሙያ ናት። ኢትዮጵያዊነትን በሚያንጸባርቁ ልዩ የቅብ ስራዎቿ የምትታወቀው ፍቱን ኢትዮ አሜሪካውያን ሕጻናት ከኢትዮጵያ ባህልና ወግ ጋር እንዲላመዱ በሚያግዙ የበጎ ፍቃድ እንቅስቃሴዎች ውስጥም ተሳታፊ ናት። ሀብታሙ ስዩም አነጋግሯታል። ፍቱን ጌታቸው አፍሪካዊነትን በሚያንጸባርቁ የቅብ ስራዎቿና የባህል ንቃት ፈጣሪነቷ ትታወቃለች። በተለያዩ ዓለም አቀፍ መድረኮች ለእይታ ከቀረቡ ስራዎቿ በተጨማሪ ከአስር ዓመታት በላይ ሕፃናትን የስዕል ጥበብ አስተምራለች። ከማንነታቸው በሚያቀራርቡ የማኅበረሰብ በጎ ፍቃድ ሥራዎች ውስጥም ተሳትፋለች። የቅርብ ጊዜ አበርክቶቷ በዩናይትድ ስቴትስ የሚኖሩ ሕፃናት ከኢትዮጵያ ባህል፣ ፊደላት፣ ቀናት ስያሜና ቁጥሮች ጋር እንዲተዋወቁ የሚያደርግ የቅብ መጽሐፍና የፊደል ማስተማሪያዎች ናቸው። ስራውን ለመጀመር እንዴት እንደተነሳሳች እንዴት ታስረዳለች? ያው ገና እንደመጣህ እዚህ ሀገር ላይ ያው፣ ህይወትን ኑሮን ማሸነፍ አለብህ፣ ሁለት ስራ ወይም ከዛ በላይ መስራት አለብህ። ልጅ አለ ምናምን። ግን ከስድስት ወር በኋላ ብዙ ጥያቄዎች ተመልሰው ላይፍ ሲረጋጋ፣ እዚህ አገር ከነጮች እንደምንማረው ቮለንተር የሚባል ስራ አለ ሀገራቸውን እንደዚህ የቀየረው ና ያው ቮለንተር ስታደረግ ደግሞ ሀገርህን ነው የምታገለግለው። ና ወደ ቤተክርስቲያን የሄድኩት ቮለንተር ጆብ ልሰራ እና ቮለንተር ሳገለግል ደግሞ በሙያዬ ሰአሪ ነኝ ስለዚህ ስዕል እናስተምር ቤተ ክርስቲያን ልጆችን ሰበሰብኩ ማለት ነው። እና ስዕል እስኪ መጀመሪያ ሳሉ ብዬ ወርቀት ሰጠዋቸው እና በጣም የሚያሳዝን ነገር ነበር ያየሁት። ያው ፊልም ውስጥ የምታየውን የቻይና ቶይ ዘንዶ ምናምን ነገር ነው ያየሁት። እና ሳወዳደረው እኔ መልአክ እየሰራሁ ያደግኩት አበባ እየሰራሁን ያደኩት እንቁጣጣሽ ምናምን ጊዜ እና አለቀስኩኝ። ምክንያቱም ኢትዮጵያ የኢትዮጵያ ህዝብ ነው ያስተማረኝ አርት ስኩል ስለዚህ የሆነ ነገር ማድረግ እንዳለብኝ፣ ለውጥ በጣም ብዙ ለውጥ ላላመጣ እችላለሁ፣ ግን እኔ ብጀምረው ሌላም ሰው ይከተል ይሆናል ብዬ በማሰብ አንደኛ ቮለንተሪ ማስተማር ጀመርኩ ቤተ ክርስቲያን ውስጥ። ከዛ ደግሞ እንዴት ነው አማርኛ ሲማሩ ኢንተረስትድ በሆነ መልኩ ልክ እንደ እንግሊዝኛ ልጆች ኢንጆይ እንዲያደርጉት ከለሪንግ ቡክ አዘጋጀው ባህል፣ ሃይማኖትና ታሪክ እና ፊደል የሚል ነው። ለጊዜው ፊደል የሚለው ታትሞ ገበያ ላይ ነው። እነዚህን ከላሪን ቦች አዘጋጀው እና ደግሞ ፊደሎቹም ራሱ ብሎክ አደረግኳቸው ልጆች እንደ መጫወታ በእጃቸው እንደይዙት። በቅርቡ ለህትመት የበቃው የቅም መጽሐፍና የፊደላት ማስተማሪያ ይዘት ምን እንደሚመስል ለሙከራ በተጠቀሙት ህፃናትና ወላጆች ዘንድ ስላገኘው ምላሽም ፍቱን ይህንን ነግረናለች። ፊደል የሚለውን ነው ፊደል። የእኛ ፊደል እንግዲህ አንዱ ፊደል ሰባት አይነት ሳውንድ አለው ቅጥያለው ሰው እነዛ ቅጥያዎች የት ጋና ያሉት የሚለውን ነገር ልጆች እንዲያቁልኝ ነው የፈለግኩት። ና ፊደሎቹ እንዲደንሱ አድርጌ በተለያየ አይነት እንትን አስቀመጥኳቸው። ባክግራውንድ ደግሞ ሰራሁላቸው ና ቀለም ሰጥቻቸው ቀቡ፣ ባክግራውንዱ ሌላ ቀለም ቀቡና በጣም ወደዱት እና በጣም ውጤታማ ሲሆን ያው እስከ ፐ ድረስ ጨረስኩት ና መጽሐፍ አደረግኩት ማለት ነው። ወላጆችም ወደቡታል። ምክንያቱም ሁሉም ወላጅ ቤቱ የራሱን ቋንቋ ማስተማር ይፈልጋል ግን አጋዥ የትምህርት መረጃ የትምህርት ማለት ቲችንግ ኤድን የምንለው ማለት ነው። እንደሱ ያስፈልጋል እና ለዛ ነው በሱም ብቻ አላበቃሁ። ሀሁ ፊደሎችን እጸፋለሁ የአመቱ ወራት፣ የሳምንቱ ቀናት ምናምን የሚሉትን ሁሉ የእንግሊዘኛውን ቀጥታ ወደ አማርኛ እንትን በማለት የሰውነት ክፍሎቻችንን ስለዚህ ቤዝመንታቸው ውስጥ ማንኛውም ሰው ዌብሳይት ላይ ኦርደር በማድረግ ያንን ነገር በመግዛት በቀላሉ ልጆቹን እንዲያስጠና ያ ማለት ነው። ነዋሪነቷን በዩናይትድ ስቴትስ ቨርጂኒያ ግዛት አሌክሳንድሪያ ከተማ ካደረገች ከረምረም ያለችው ፍቱን ትውልደ ኢትዮጵያውያን ህጻናት ስለ ኢትዮጵያ ባህል የበለጠ እንዲያውቁ እሷና አጋሮቿ ባገኙት አጋጣሚ ሁሉ እውቀት የማስጨበት ጥረት ሲያደርጉ መሰንበታቸውንም ታስታውሳለች። በብዙ እምነቶች በማንኛውም እምነት ቤተክርስቲያኖች ይሰበሰባሉ። ያኔ ሲሰበሰቡ ነው እንግዲህ ማንነታቸውን እንዲያውቁ ከፊደላችን ጀምረን የምናስተምራቸው። በዛ ተጨማሪ ደግሞ የአገር ባህል ልብሳችንን በመልበስ የአድዋ በዓልን፣ እንቁጣጣሽን፣ ቡሄን በማስጨፈር እና ነገሮችን ከጨዋታ ውስጥ ጀምሮ ጨዋታችንን ይዘናቸው ወጣ ብለን አብረን እየተጫወትን በማሳየት በተለይ ደግሞ እርስ በራሳቸው እንዲተዋወቁ። አንዳንድ ጊዜ ልጆች ሌላ ኢትዮጵያ ያለ ስለማይመስላቸው አማርኛ የመማር ጉጉታቸው ራሱ ይቀንሳል። ግን እንደዚህ በቤተ ክርስቲያንና በትምህርት ቤት ውስጥ ስናገናኛቸው በጣም ደስተኛ ሆነው ባህላቸውንም የጉራጌ ባህል፣ የኦሮሚያ፣ የወላይታ ሁሉንም ልብሶች በመልበስ እኛ አስተማሪዎቻቸው አገራቸውን እንዲያውቁ እያደረግን ይገኛል። ፍቱን ለአሁኑ እነዚህን እንቅስቃሴዎች እያደረግሽ ይገኛል። የመጪው ዘመን እቅድሽ ምንድን ነው? እዚህ ያሉ ትውልድ የኢትዮጵያውያን ሕጻናትን ወጣቶችን በማስተማርና ና ከባህላቸው ጋር በማቀራረብ ረገድ ምን አይነት ነገሮችን ለማድረግ አስበሻል? ይሄ የእኔ ብቻ ሳይሆን በጣም ብዙ ይሄ ራዕይ ያላቸው ሰዎች በዙሪያ ያሉ አሁን ለምሳሌ አቡጌዳ የስነ ጥበብ ና ቋንቋ ተቋም እዛ አስተማሪ ነኝ። ከሁለት አመት በላይ አማርኛ አስተምራለሁ፣ እና በርካታ መጽሐፍ በመጽሐፍም እንደዚሁ መልካም ሚዲያ አብሮን ይሰራል እና የሚገርም ነገር መጽሐፎችም እንጽፋለን ኢሉስትሬት አደርጋለሁ መጽሐፍ እና የረዥም ጊዜ ቅዳችን ከሀያ በላይ መጽሐፎችን ለዚህ እዚህ ለተወለዱ ልጆች ማቅረብ ነው። ምክንያቱም ከኢትዮጵያ ስናስመጣ እዚህ ያለው ባህል ጋ እየተጋጨ ያስቸጋሩን ነገሮች አሉ። እዛ ያጅቡ መጣ ምናምን ስትል ወይም ደግሞ አበባ ትቁረጥ የሚለው ነገር እዚህ ሲመጣ የማይገባ የካልቸር አሸግ አይነት ነገር አለውና እዚህ ባሉ ልጆች እዚህ ያለውን ነገር በአማርኛ ጽፈን የማንበብ ፍላጎታቸው እንዲጨምር ግራ እንዳይጋቡ ማለት ነው። ስለዚህ ብዙ የሚሰራ ነገር አለ፣ ብዙ ይጠበቅብናል። በዚህ ነገር ላይ ልቀጥል አስብለ በኢትዮጵያ አቆጣጠር በ1993 ከአዲስ አበባ ዩኒቨርሲቲ የሥነ ጥበብና ንድፍ ትምህርት ቤት የተመረቀችው ፍቱን ጌታቸው በሕጻናት ላይ ካተኮሩ ሥራዎቿ በተጨማሪ በወጥ የቅብ ሥራዎቿ አድናቆትን የተቸረች ናት። ቀደም ባለው ጊዜ ሳንዴ ስፕሪንግ ሙዚየምን በመሰሉ የስዕል ማሳያ ስፍራዎች ከሌሎች ዓለም አቀፍ በስደት የሚኖሩ ሰዓሊያን ጋር ሥራዎቿን ያቀረበች ሲሆን ከሰሞኑ ደግሞ በአሌክሳንድሪያ ከተማ በነበረው የኢትዮጵያውያን የስነ ጥበብና ፊልም ፌስቲቫል ላይ ከሌሎች ኢትዮጵያዊ ሰዓሊዎች ጋር በመተባበር ስዕሎቿ በታዳሚያን ታይተዋል። ለአሜሪካ ድምፅ ሀብታም ስዩም ዋሽንግተን ዲሲ። ጋቢና ቬ ከአሜሪካ ድምጽ ዋሽንግተን ዲሲ ወደ እናንተ መድረሱን ይቀጥላል። በማስከተል ደግሞ የምናቀርብላችሁ በዚህ በዋሽንግተን ዲሲ አካል ጉዳተኞች የስራ እድል እንዲያገኙ እያደረገ ያለ አንድ መርሃ ግብር ነው። የምናስቃኛችሁ እናትና ልጅ በዚህ ተጠቃሚ የሆኑ እናትና ልጅ አነጋግረናል። የአሜሪካ ድምጽ ዘጋቢዎች ያሰናዱትን ዘገባ እንደሚከተለው አቀርብላችኋለሁ። ስሜ ሪካርዶ ቤል ነው። 28 ዓመቴ ነው። አካል ጉዳት አለብኝ። ትምህርት ቤት ውስጥ ንቁ መሆን፣ ማንበብና ሂሳብ መስራትን የመሳሰሉ ማድረግ የማልችላቸው ነገሮች አሉ። ትምህርት ቤት መሄዱን አልወደውም። እንደ ኤሮፓያን አቆጣጠር በ2016 ሪካርዶ ሪቨርቴራስ ከተሰኘው ዋሽንግተን ዲሲ ውስጥ ከሚገኝ ትምህርት ቤት ሲመረቅ መምህራኖቹ እናቱን አግኝተው አነጋገሯቸው። ዲዲኤ የተሰኘው የአካል ጉዳተኞች የልማት አስተዳደር እና የተሀድሶ አገልግሎቶች መርሃ ግብሮችን ተጠቃሚ እንዲሆን መምህራኖቹ ይፈልጉ ነበር። ወይዘሮ ደሎሪያ ቤል የሪካርዶ እናት ናቸው። ሚስ ቦትማን የእሱ መምህር ነበረች። እሷ ናት ከተቋሙ እሱን የሚያግዝ ሰው እንዲመደብለት ሁሉንም ነገር የጨረሰችው። የአካል ጉዳተኞች የልማት አስተዳደር አካል ጉዳተኞች በማህበረሰባቸው ውስጥ ራሳቸውን ችለውና ብቁ ሆነው እንዲኖሩ ለማስቻል አገልግሎቶችና ድጋፍን ይሰጣል። በሌላ በኩል የተሃድሶ አገልግሎት የተሰኘው ደግሞ ቅጥር ላይ ያተኩራል። ሁለቱም መርሃ ግብሮች በዋሽንግተን ዲሲ የአካል ጉዳተኞች አገልግሎት አስተዳደር ክፍል ስር ናቸው። አንድሪው ሬስ የአካል ጉዳተኞች አገልግሎት ዳይሬክተር ናቸው። ከስራ ቅጥር በፊት የሚደረጉ የሽግግር አገልግሎቶች ስንል የጠራነውን አገልግሎት ለመስጠት ትረዳን ዘንድ በየትምህርት ቤቶች ውስጥ ልዩ ፍላጎት ያላቸውን አካል ጉዳት ያለባቸውን የሚለዩ ሰዎች አሰማርተናል። ይህ አገልግሎት ተማሪዎች ከትምህርት ቤት ለቀው ከወጡ በኋላ ስኬታማ እንዲሆኑ የሚረዱ የተለያዩ አገልግሎቶች ተካተውበታል። ወይ ለከፍተኛ ትምህርት አሊያም ለቅጥር ዝግጁ እንዲሆኑ እናደርጋቸዋለን። የአካል ጉዳተኞች ልማት ወይም ደግሞ ዲዲኤ ሪካርዶን ጋላክሲ የተሰኘ የጤና መተግበሪያ ተጠቃሚ እንዲሆን አድርጎታል። ይሄ ፕሮግራም የስራ ማመልከቻ መጻፍ፣ ለቃለ መጠይቅ መቅረብና ስራ ፍለጋን ያካትታል። ይሄ ድጋፍ ህይወቱን የቀየረው ሲሆን እጅግም ደስተኛ ነው። የራሴን ገንዘብ በመስራቴ በጣም ደስተኛ ነኝ። ከማንም ሰው ምንም አይነት ነገር ካሁን በኋላ መጠየቅ የለብኝም። ስራ ከማግኘቴ በፊት ምንም ነገር ስላልነበረኝ በቤቴ መቀመጥ ነበረብኝ። ሪካርዶ፣ እናቱና ቀጣሪው ማምስ በተሰኘው የተፈጥሮ ምግብ መሸጫ ውስጥ ናቸው። ጆሽ ኒውማን የማምስ ተቋም ስራ አስኪያጅ ናቸው። ሪካርዶ ሁሉንም ነገር ትንሽ ትንሽ ያደርጋል። ለደንበኞች የገዙትን ወደ ቦርሳቸው መጨመርን ወይም ማስገባትን ጨምሮ ደንበኞችን በጣም ያግዛል። እጅግ ብዙ ያጸዳል። በጣም ታታሪ ሰራተኛ ሲሆን እዚህ ያለው የሚያጸዳለን ሰው እሱ ነው። የሪካርዶ እናት ደሎሪያ፣ በድጋሜ ሪካርዶ ስራ ሲሰራ ስመለከት በጣም ነው ደስ የሚለኝ ምክንያቱም እሱ ስራ እንዲኖረው እጅግ ብዙ ግፊት ያደረኩት። እንዲያ መሆኑ ለእሱም ሆነ ለእኔ በጣም ጥሩ ነው። በሁለቱም ስራዎቼ እጅግ ደስተኛ ነኝ። ዓለም በሙሉ ጥሩ ስራ እየሰራው እንደሆነ እንዲያውቅልኝ ይፈልጋሉ። ደስተኛ ነኝ። ግቤ የራሴ የሆነ ምግብ ቤት እንዲኖረኝ ነው። ይህ ሁሉ ነገር በሰፊው ተሰራጭቶ እንዲሰማ ሻሉ። ይህ መርሃ ግብር ታዲያ አካል ጉዳተኞች ህልማቸውን ሳይገድቡ እንዲያልሙ አግዟቸዋል። በመከታተል ላይ የምትገኙት ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ የሚተላለፍላችሁን የጋቢና ቪኦኤ መሰናዶ ነው። ከመሻገሪያ ማስታወቂያ በኋላ ስንመለስ የስፖርት ዘገባዎች ወይም ደግሞ የዓለም ዋንጫ ውሎችን ሀብታሙ ስዩም ያጋረናል። ጋቢና ቪኦኤ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 2022276379 ላይ በዋትሳፕ አውታር በኩል አድርሱ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ ዋንጫ ውሎች እንዴት ይመስላሉ የሚለውን ለመጋራት ሀብታሙ ስዩም እዚህ ስቱዲዮ ተገኝቷል። ሀብቴ ዛሬ እንደምን አመሸህ? እንደምን አመሸሽ ኤደን። እንግዲህ በትናንትና ሁለት እንዲሁም ደግሞ ዛሬም የሃያ ሁለተኛው የዓለም ዋንጫ ክንውኖች ቀጥለዋል። ስትከታተል ነበር። ትናንትና ዛሬ እስካሁን ድረስ ያለውን ጨዋታዎች በአብዛኛው የጎል ድርቅ የመታቸው ናቸው ማለት ይቻላል። ነገር ግን የሚጠበቁ ጨዋታዎች ተደርገዋል። የአፍሪካ ወካይ የሆነችው ቱኒዚያ ከዴንማርክ ጋር ያደረገችው የመጀመሪያ ጨዋታ ነበረ። በትናንትናው ዕለት የተካሄደ ምድብ ሁለት ነው ማለት ነው። በመጀመሪያው ምድብ ማለት ነው። እንግዲህ በሜክሲኮ እና ሆላንድም ቀጥሎ ጨዋታቸውን አድርገዋል። በሁለቱም መካከል የተደረገው ጨዋታ የተጠናቀቀው ዜሮ ለዜሮ ነው ወይም ደግሞ ባዶ በባዶ ካለምንም ጎል ማለት ነው። ከዛ በኋላ ግን ይህንን የግብ ድርቅ የሚከስ አይነት ጨዋታ ተካሂዷል። በፈረንሳይና በአውስትራሊያ ቡድኖች መካከል። በዚህ ጨዋታ አውስትራሊያ ቀድማ ጎል ለማግባት ችላ ነበረ በክሬግ ጉድዊን አማካኝነት በዘጠነኛው ደቂቃ። ከዛ በኋላ ግን የፈረንሳይ ቡድን እንግዲህ አዲሱን ኃይሉን አሰባስቦ ይመስላል፣ ጨዋታውን ቀይሮ አራት ጎሎችን አከታትሎ አስገብቷል። ያገቡትም ኦሊቨር ግራውድ ሁለት ጎሎችን አስቆጥሯል። አድሪያን ራባይት፣ ኬልያን ብፔ አንዳንድ ጎሎችን በማስቀጠል በአጠቃላይ አራት ለአንድ ፈረንሳይ አውስትራሊያን አሸንፋለች ማለት ነው። ዛሬ ደግሞ ከጥቂት ሰዓታት በፊት ሌሎች ጨዋታዎች ተከናውነዋል፣ አሁንም እየተካሄደ ይገኛል። በዚህ ሰዓት ስቱዲዮ ባለንበት ሰዓት የአፍሪካ ሌላኛዋ ወኪል የሆነችው ሞሮኮ ከክሮሺያ ጋር ነበር የተጫወተችው። ሁለቱም ጠንካራ ፉክክር አድርገዋል። ሆኖም ግን ሁለቱም ጎል አልቀናቸውም፣ በአቻ ተለያይተዋል። በነገራችን ላይ አንዳንዶቹ አቻ ውጤቶች ይመዝገብባቸው እንጂ እግር ኳስ ደጋፊዎቻቸው በኩል ከፍተኛ ደስታን ያስመዘግቧሉ። ለምሳሌ ቱኒዚያና ዴንማርክ ያደረጉት ጨዋታ በአቻ ቢጠናቀቅም ከቱኒዚያ ደጋፊዎች ይታይ የነበረው የደስታና የፈንጠዝያ ስሜት የጨዋታውን ከባድነት ቀድመው ተንብየው በተገኘውም ውጤት ደስተኛ መሆናቸውን የሚያመለክት ነው። እንዴት ታየኸው የአፍሪካውያኑን አቋም ገና? በእርግጥ መጀመሪያው ነው ግን እንዴት ገመገምከው? ውስጥ እንግዲህ እስካሁን ያየናቸው ሶስት አፍሪካ ሀገራት ናቸው ጨዋታውን ያከናወኑት። ሴኔጋል እንግዲህ በመጀመሪያው ቀን በነበረው ጨዋታ ተሸንፋለች። በሁለተኛው ቀን ከኔዘርላንድስ ጋር በነበራት ግን ጠንካራ ተፎካካሪ ነበረች። በሞሮኮ እና በቱኒዚያ በኩል ግን ጥንቃቄ የተሞላበት በጣምም ከፍተኛ ተፎካካሪ መሆናቸውን ያሳዩበት ጨዋታ ስለነበረ እስካሁን ድረስ መልካም ናቸው። ነገር ግን በነገ እለት የሚደረጉ ጨዋታዎች ምናልባት ሙቅ ያለ ሌላ አይነት ለውጥ ያላቸው ውጤቶች ልናይባቸው እንችላለን። የሚጠበቁት ሀገራት አሉ። ካሜሮን ከስዊዘርላንድ ትገጥማለች፣ እንዲሁም ደግሞ ፖርቹጋልና ጋናም የሚያደርጉት ጨዋታ ስለሚጠበቅ በአፍሪካ በኩል እስካሁን ድረስ የተቆጠረ እንግዲህ ጎል ስለሌለ ነገ እና ያለን ብለን እንጠብቃለን። እስቲ እንግዲህ የዓለም ዋንጫ እየተካሄደ ባለበት ወቅት በጣም ድርግ ብዙ አይነት ክንውኖች ጎን ለጎን ይካሄዳሉ። ከደጋፊዎች ጋር ከፊፋ ጋር ተያይዞ እና ያሉ ለየት ያሉ የምትላቸው ጉዳዮች ምንድን ናቸው? ትክክል ነሽ ኤደን። ከጨዋታ ጎን ለጎን ዓለም ዋንጫ እንግዲህ በጣም ሰፊ ከመሆኑ የተነሳ ሌሎች ዜናዎችና ተጓዳኝ መረጃዎችም ይሰራጫሉ፣ ይቀርባሉ። ከዛ ጋር በተገናኘ የተወሰኑትን ለማንሳት ያክል የመጀመሪያው በአለም ዋንጫ ታሪክ የመጀመሪያዋ ዳኛ ስቴፋኒ ፍራምፓርት ትናንት አንድ ጨዋታ በአራተኛ ዳኝነት መርተዋል። እሱም ጨዋታው ደግሞ በሜክሲኮ እና ፖላንድ መካከል የተደረገው ነበረ። ፍራምፓርት ዘንድሮ በዳኝነት ከሚያገለግሉ ሶስት ዋና ዳኞች እንዲሁም ደግሞ ሶስት ረዳት ዳኞች መካከል አንዷ ናቸው። ስለዚህ አንደኛ ከሴቶቹ ማለት ነው። ስለዚህ ይሄ አንድ የታሪክ አጋጣሚ ነው። አንድ የታሪክ ምዕራፍ ከመሆኑ ጋር የተነሳ በተለይ ለሴቶች በተገናኘ ትኩረትን ያገኘ ነው። ሁለተኛው ጉዳይ የዴንማርክ ብሔራዊ ቡድን የአሁኑን የዓለም እግር ኳስ ፌዴሬሽን ፕሬዚደንት ዳግም እንዲመረጡ እንደማይሻ አስታውቋል። ለምን አለ? ይሄ እንግዲህ የተገናኘው የፕሬዚዳንቱ ስማቸው ጂያኒ ፋንቲኖ ይባላሉ። የስዊዘርላንድ ተወላጅ ናቸው። እሳቸው እንግዲህ ዘንድሮ ላይ ጠበቅ ያለ ሕጎችን አስቀምጠዋል። ፖለቲካና እግር ኳስ መገናኘት የለበትም፣ የሰብአዊ መብት ጥያቄዎችና እግር ኳስ መገናኘት የለባቸውም ብለው አቋም ይዘዋል በተለያዩ የጋዜጣዊ መግለጫዎች ላይም ጭራሹን ምዕራባውያን ሀገራቸው ሀገራትንም ሲገስጹ ነበረ። እናንተ እንደዚህ ላለው ጠበቃ መሆን የሚችሉበት የሞራል አቋም የላችሁም በሚለው ጉዳይ ማለት ነው። የደች ማነው፣ የዴንማርክ ብሔራዊ ቡድን ወቀሳውን ያቀረበው ወይንም ደግሞ ቅሬታውን ያቀረበበት ምክንያት ከተመሳሳይ ጾታ ተፋቃሪያን ጋር በተገናኘ እሱን የሚደግፍ ምልክት የአውሮፓ ቡድኖች ለማሰር ተስማምተው ነበረ። ነገር ግን ያ የሚደረግ ከሆነ የዓለም አቀፉ የእግር ኳስ ፌዴሬሽን ደግሞ በትንሹ ቢጫ ካርድ በመስጠት ቅጣት እንደሚያከታትል አስታውቀው ነበር። ከዚህ ጋር ተገናኝተው ሁሉም ቡድኖች ያንን ከማድረግ ተቆጥበዋል። ሀሳቡን ያነሳሳው ኔዘርላንድ ቡድን ሳይቀር ይህንን ከማድረግ ተቆጥቧል። ከዚህ ጋር በተገናኘ ዳግመኛ ድምጻችን አንሰጣቸውም እንደ ምሳቸው ሁለተኛ የመረጡም የሚል ምናልባት እንግዲህ ያው አሁን ፊፋ ይህንን የሚያደርግበት ነገር ፖለቲካ፣ እንደዚህ አይነት ነገሮች የአንድ ያዘጋጇን ሀገር አቋም ህግ፣ የሚጋፉ ነገሮች ናቸው የሚሆኑት። ይህ ተመሳሳይ ጾታ አፍቃሪያን ጉዳይ ሳይሆን ከምግብ ጋር ከመጠጥ ጋር ተያይዞ በእርግጥ ኳታር ከዚህ ቀደም ባልታየ ሁኔታ፣ ሌሎች ዓለም ዋንጫዎች ላይ ባልታየ ሁኔታ ጠበቅ ያሉ ነገሮችን አውጥታለች። ግን ይህም ደግሞ ከሀገሪቷ ካዘጋጀ ሀገሪቷ ባህል፣ ስነ ልቦና እንዲሁም ደግሞ ህግ፣ ሃይማኖታዊ የሚሆን ህገ መንግስታዊ ህግ ጋር የሚቃረን ይሆናል። ምናልባት ከዚህ ቀደም ፊፋ እንደዚህ አድርጎ አያውቅ ይሆን ወይስ ከዚህስ በኋላ ምን አይነት ነገሮችን ማየት አለበት ትላለ? እንደው በግምገማ ቀደም ብለሽ እንደጠቀሽ ነው ከአዘጋጆቹ አገር ባህል ጋር የሚገናኝ ፊፋ ደግሞ በአጠቃላይ ደግሞ ያስቀመጠው ከፖለቲካ ከሰብዓዊ መብትና ከሌሎች የማህበራዊ ንቅናቄዎች ጋር የተገናኘ እንዳይሆን ስፖርትን ከመፈለግ ጋር የተገናኘ ነው። ዞሮ ዞሮ ስ በቀጣይ ዓመታት ፊፋ የሚያመጣቸው ደንቦች ሁኔታዎችን የሚወስኑ ሊሆናል። ከመለያየቻችን በፊት የሴኔጋል ማሊያ ሽያጭ እንደ ጦፈ ሰምተናል። የሴኔጋል ብሔራዊ ቡድን ልብስ ማለት ነው። በሀገሪቱ ፌዴሬሽኑ ሰባ ሰባ ዶላር ነው የሚሸጠው። ሴኔጋል ውስጥ ሰባ ዶላር በጣም ከፍተኛ ገንዘብ ነው፣ ምክንያቱም አንድ ዶላር ማግኘት በሚከብድበት ሀገር ውስጥ ማለት ነው። ከዚህ ጋር በተገናኘ እንግዲህ የተመሳስለው የሚሸጡ ማሊያዎች ጡፏል። መንግስት እንዲቆም ጥረት እያደረገ ነው። ሰላሳ ስምንት ሺህ ማሊያዎችን በቁጥጥር ቁጥጥር ስር ለማድረግ ች ያለው ብለዋል። የቪኦኤ ጋዜጠኞች እንዲሁም ነዋሪዎችን እየጠየቁ ነበረ። ነዋሪዎች እኛ ሰባ ዶላር አውጥተን የመግዛት አቅሙ የለንም። ስለዚህ ብቸኛ አማራጫችን ይሄን ብለዋል ማለት ነው። ይሄንን ለማከል ፈልጌ። እሺ ሀብቴ፣ በጣም ነው ማመሰግነው። እንግዲህ እለት እለት ለተመልካቾቻችን የምናደርስ ሲሆናል። ተመልካቾቻችን፣ የነበረን ቆይታ እዚህ ላይ ያበቃል። አብራችሁን ስለቆያችሁ እጅግ አብዝተን እናመሰግናለን። የሮብ ምሽት መሰናዶን ስመራ የቆየሁት ኤደን ገረሙ ነበርኩ። እዚህ ስቱዲዮ ሀብታሙ ስዩም አብሮኛል። ኤልያስ አስማረ ከስቱዲዮ ጀርባ የድምፅና የምስል መሀንዲስ ሲከውንልን ቆይታል። ቆይተን ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር እንሰናበታለን። ጤና ይስጥልኝ።